የኢትዮጵያዋ አዲስ አበባና የዩናይት ስቴትስዋ ዋሽንግተን ዲሲ የተማማች ከተሞች ስምምነታቸውን አድሰዋል። አዲስ አበባ ላይ ጉብኝት ያደረጉት የዋሽንግተን ዲሲ ከንቲባ ሚሪል ባውዘር እንደሚሉት በኢትዮጵያ የተፈጠረው አዲስ የፖለቲካ ሁኔታ ስምምነቱን ይበልጥ ለመተግበር ያግዛል ነው ያሉት። ከንቲባዋ አዲስ አበባ የመጡት ሰብአ አባላት ያሉትን የልኡካን ቡድን በመምራት ነው። እስክንድር ፍሬው ተከታዩን አጠናቅሯል። በአዲስ አበባና በዋሽንግተን ዲሲ መካከል የተፈረመው የእህትማማች ከተሞች ስምምነት ባለፉት አምስት ዓመታት የነበረውን የሚያድስ ነው። እናም ለጉብኝት ወደ ኢትዮጵያ የመጡት የዋሽንግተን ዲሲ ከንቲባ ሙሪል ባውዘር እና የአዲስ አበባ ምክትል ከንቲባ ታከለ ኡማ ትናንት ፊርማቸውን አኑረዋል። በዚሁ ስነ ስርዓት ላይ የተናገሩት ምክትል ከንቲባ ታከለ ኡማ የዱካን ቡድኑን አመስግነዋል። ኩራታችን ወደ ሆነችው አዲስ አበባ እንኳን ደህና መጡ። የተከበሩ ከንቲባ እናመሰግናለን። እርስዎን በዚህ ስለተቀበልን ኩራት ይሰማናል። ስምምነቱ የሁለቱን ከተሞች ትብብር ወደ ላቀ ደረጃ እንደሚያሳድገው ተገልጿል። መረጃዎች እንደሚያሳዩት ኢትዮጵያውያን ከሚገኙባቸው የውጭ አገራት ከተሞች ሁሉ ዋሽንግተን ከፍተኛውን ቁጥር ትይዛለች። ቀደም ሲል አዲስ አበባ በሚገኘው የአሜሪካ ኤምባሲ በተዘጋጀ የአቀባበል ስነ ስርዓት ላይ የተናገሩት የዋሽንግተን ዲሲ ከንቲባ ሙሪል ባውዘር እነዚህን ኢትዮጵያውያን በመወከላቸው የሚሰማቸውን ገልጸዋል። በውጭ ካሉ ኢትዮጵያውያን ሁሉ በቁጥር የሚበልጡትን መወከል በመቻሌ ክብር ይሰማኛል። በኢትዮጵያ የሚታዩ በጣም ተስፋ ሰጪ ለውጦችን መደገፍ እንደምንፈልግና በምንችለው መንገድ ሁሉ ለማገዝ ከጎናችሁ እንደምንቆም ጎላ ያለና ግልጽ መልእክት ማስተላለፍ እንፈልጋለን። አዲስ አበባና ዋሽንግተን ዲሲ የመጀመሪያውን የእህትማማች ከተሞች ስምምነት እንደ አውሮፓውያን አቆጣጠር በ2013 ሲፈራረሙ የኢትዮጵያ የፖለቲካ ሁኔታ ከአሁኑ የተለየ ነበር። ያኔ ዋሽንግተን የዚያን ጊዜው የኢትዮጵያ መንግስት ተቃዋሚዎች ማዕከል፣ ወደ አገር ቤት ለመመለስ የሚሰጉ በርካታ ዜጎች መኖሪያ ተደርጋ ትቆጠር ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ከመጋቢት 2010 ጀምሮ ግን ለዓመታት ርቀው የቆዩ ሁሉ ለሀገራቸው ምድር በቅተዋል። አዲሱ የፖለቲካ ሁኔታ የአዲስ አበባንና የዋሽንግተን ዲሲን የህትማማች ስምምነት ይበልጥ ተግባራዊ ለማድረግ እንደሚያስችል በዩናይትድ ስቴትስ ያሉ ኢትዮጵያውያንን ተሳትፎም እንደሚያሰፋ ተስፋ ተደርጓል። ከአሜሪካ ድምፅ ጋር አጭር ቆይታ ያደረጉት የዋሽንግተን ዲሲ ከንቲባ ሞሪል ባውዘር ይህንኑ ተስፋን ያንጸባረቁት እሳቸው በመሩት የልኡካን ቡድን ውስጥ የተካተቱትን አንዳንድ ኢትዮጵያውያን አሜሪካውያን ስሜት ምሳሌ በማድረግ ነው ያስረዱት። ነገሮች መለዋወጣቸውን ለሰው ለመናገር በግልጽ የሚታይ ነው። በጣም ለበርካታ ዓመታት ወደዚህ ያልመጡ የቡድን አባላት ወደ አገር ቤት መምጣት በመቻላቸው የተሰማቸው ደስታ አዲሲቷን መኖሪያ ከተማቸውን ለትውልድ መኖሪያ ከተማቸው ማሳየታቸው በጣም አስፈላጊ ነው። እናም አዲስ ቀን መምጣቱን በተመለከተ ጎላ ያለ መልእክት ማስተላለፍ ጠቃሚ ነው፣ ለኢትዮጵያውያን ብቻ ሳይሆን በኢትዮጵያ ኢንቨስት ማድረግ ለሚፈልጉ ለሌሎች ሰዎችም ጭምር በዋሽንግተን ዲሲ የኢኮኖሚ እድገት እንዲመዘገብ በማስቻላቸውና በከተማዋ አስተዳደር ግልጽነት እንዲኖር በማድረጋቸው የሚመሰገኑትን ከንቲባ ለአዲስ አበባ ምን እንደሚመኙም ጠይቄያቸዋለሁ። ከአዲስ አበባ ከንቲባ ጋር የመገናኘትና ከተማዋን ተዘዋውሮ የመመልከት እድል አግኝቼ ነበር። በማደግ ላይ ባሉ ሌሎች ከተሞች እንዳለ ሁሉ የቤት አቅርቦት፣ የመሰረተ ልማት ግንባታና የንጹህ የመጠጥ ውሃ አቅርቦት ጉዳዮች አሳሳቢ ናቸው። በአንድነት ፓርክ ላይ በተሰራው ስራ በጣም ተደንቅ ያለው ለሰዎች መሰባሰቢያ እንዲሆን በማሰብ የእኔን አስተዳደር ስናዋቅር ትኩረታችን ግልጽነትና አዳዲስ ሀሳቦችን ለማስተናገድ ዝግጁ ማድረግ ነበር። ምክንያቱም ያ ለከተማ ንግድና ኢንቨስትመንት የምትስብበት አንዱ መንገድ ነው። የዋሽንግተን ዲሲ ከንቲባ ወደ አዲስ አበባ የመጡት ኢትዮጵያውያንንና ትውልድ ኢትዮጵያውያንን ጨምሮ ሰባ አባላት ካሉት የልኡካን ቡድን ጋር ነው። ታዋቂ ስፔሻሊስት ሐኪም ዶክተር አሰፋ ጄጃው መኮንን ከነዚህ የልኡካን ቡድን አባላት አንዱ ናቸው። የእርሳቸው በልኡካን ቡድኑ መካተትም ከዚህ ከጤና ዘርፍ ጋር የተገናኘ መሆኑን ይናገራሉ። እዚያ አሁን በመጣንበት ልኡካን ቡድን የሄልዝ ሴክተር የጤናውን ክፍል ምን ማድረግ ይቻላል? ዋሽንግተን ዲሲ እና አዲስ አበባ ምን ታደርግ ትችላለች? በትልቁ ደግሞ አሜሪካና ኢትዮጵያ እሱን አስፔክት ከበር ለማድረግ ነው የመጣሁት። እንግዲህ በርካታ ኢትዮጵያዊ አሜሪካውያን ሁሉ ተካተውበታል። ይሄ ሉካን ቡድን ሰባት ትሆናላችሁ ይመስለኛል። የሉካን ቡድኑ አባላት እንግዲህ የመጀመሪያ ጊዜ አይደለም። ዋሽንግተን ዲሲ እና አዲስ አበባ የእህት ማማች ስምምነት ሲፈራረሙ አሁን ይታደሳል ተብሏል። ዛሬ ምን ክፍተት ደፈነ እስካሁን ካለፉት በመማረስ አሁን ለማድረግ ነው እቅዳችሁ። እንግዲህ እስካሁን ብዙ ስራ አልተሰራም። ይሄኛው ግን አዲስ ሉካን ቡድን ውስጥ በጤና በትምህርት በቢዝነስ በትራንስፖርት በብዙ ስኬታማ የሆኑ ሰዎች ነው ያሉት። ካሁን በኋላ ግን ምንድነው አቀናጅተን መስራት የምንችለው? ያ ደግሞ በየጊዜው በሶስት ወር በስድስት ወር በዓመት እየታየ አፈጻጸሞችም እየታዩ በሚቀጥለው ምን ማድረግ እንችላለን በሚል በአዲስ ኃይል ከአዲስቷ ኢትዮጵያ ጋር ለመገናኘት የመጣ ነው። ከአዲስቷ ኢትዮጵያ ጋር ሲሉ አንድ ቀደም ሲል ያነሳሁት ጥያቄ ነበር፣ ለእርስዎም ለአንሳ የመጨረሻ ጥያቄ አድርገዋለሁ። እና ምናልባትም ቀደም ሲል ስምምነቱ በተፈረመበት ጊዜ የነበረው የኢትዮጵያ ፖለቲካዊ ሁኔታና አሁን ያለው ነገሮች ተለዋውጠዋል። እንግዲህ ምናልባት አሁን የበለጠ ይመቻል? ብዙ ኢትዮጵያውያንን እዚያ መጥቶ ለማሰራት ወይስ በፊት የማያሰሩ ነገሮች ነበር? የእርስዎን ግምገማ ይንገሩኝ። ምናልባትም አንዳንድ ኢትዮጵያውያን ከዚህ ቤት ሀገራቸው ለመግባት የሚሰጉበት ሁኔታ ስለነበር ብዬ ነው። ከአመት ከስድስት ወሮች ከነበር እኔ እንኳን እንደዛ አይደለም የማየው። አሁን ከማንኛውም ጊዜ በላይ ሀርሞኒ። አንድነት ውህደት የሚያስፈልግበት ጊዜ ነው። ማንኛውም በፕሮፌሽናል በሆነ መንገድ አገራችን ላይ ነው የማየው። አንዱ ትልቁ ነገር በጣም ትልቅ የወጣት ኃይል አለ፣ የስራ ፈጠራ የለም። ስለዚህ እሱን በማገዝ ደረጃ በአዲስ ጉልበት የተቀየረ ዲሞግራፊ ነው ያለው። የወጣቱ ቁጥር ከፍተኛ ነው፣ የወጣቱ ቁጥር ከፍተኛ ነው እና ስራ ግዴታ መፈጠር አለበት በሁሉም አስፔክት እሱን በሚል ነው። ሁለተኛ ደግሞ ይሄ መዋሃዱ መደመሩ የሚባለውም ቃል ከቃል አልፎ ተግባር መሆን አለበት። አንዱ የምናሳየው ከሌላ አትላንቲክ የለየንን ውሃ የለየንን እዛ ያለውን ያጠራቀምነውም ገንዘብ ሚሆን ሀብትም ቢሆን እንዴት አድርገን ከሀገራችን ጋር ማዋሃድ እንችላለን በሚል መንፈስ ያለ ግሩፕ። ቅድስት ገረመው ደግሞ ከንቲባዋን፣ ምክር ቤታቸውንና ጽፈት ቤታቸውን በአፍሪካ ጉዳዮች ላይ ከሚያማክሩ ኮሚሽነሮች አንዷ ናቸው። ኢትዮጵያዊት አሜሪካዊቷ ኮሚሽነር በልኡካን ቡድኑ የተካተቱበትን ዓላማ በማብራራት ይጀምራሉ። ሁለት ነገሮችን ለመስራት ነው የመጣሁት። አንዱ በዚህ ሀገር ውስጥ በተለይም በጦርነቱ ጊዜ ኤርትራና ኢትዮጵያ ሲታረቁ፣ ብዙዎቹ ግን በአካለ ጎዶሎነት የተቀመጡ ሰዎች አሉ። እነሱን የምንረዳበት መንገድን ለመፍጠር ነው አንደኛው አመጣጤ። ማተኮር የምፈልገው ወታደሮቹ ላይ ነው። አሜሪካን ሀገር ወታደር ማለት አንድ ነገር አድርጎ ሲመጣ ትልቅ ክብር አለው እዚህ ግን ካገለገሉ በኋላ ልዩ ቦታ ነው የምንተዋቸው፣ እና እንደሱ እንዲከበሩ ማድረግ አለብን። በኢትዮ ኤርትራ ጦርነት የተሳተፉ ወታደሮች ነው ማለት ፈለጉት እርስዎ? አዎ። እና ሁለተኛ ደግሞ ከዚሁ ጋር አያይዞ ሰላም የሚመጣበትን ሁኔታ ነው በአገራችን ላይ። ከሩቆ ብዙ ነገሮችን እንሰማለን። እኔ ባደግኩበት ወቅት እሳቸው ቀይሟ ሴትዮ ቀዩ ሴትዮ ቀይሙ ሰውዬ ቀዩ ሰውዬ እያልን ያደግ ነው እንጂ ከሌዚ ዘር ነው ከሌዚ ዘር ነው ብለን አናውቅም። ያ ጊዜ የሚጠፋበትም ጊዜ በጉጉት እጠብቃሉ። ህልም አይደለም ተስፋ ነው። እና አሁን ያለው ሁኔታ ትንሽ የሚያሳስብ ስለሆነ በተለይም ደግሞ በሃይማኖት በኩል የሚወሰደው አንዳንድ ነገሮች በጣም አሳሳቢ ነው። ለወጣቶች የስራ እድል መፍጠር የሚታዩ ችግሮችን ለመቅረፍና ሰላምን ለማምጣት አስተዋጽኦ ሊያደርግ እንደሚችልም ቅድስት ገረመው ተናግረዋል። ኢትዮጵያን የምንወድ ሰዎች ከሆንን ርብራቤ ማድረግ ያለብን ወጣቶቻችን ስራ እንዲያገኙ። ዘለቄታዊ መፍትሄ ሊመጣ የሚችለው ሰው ስራ ሲኖረው ነው። ሰው ስራ ሲኖረው ራሱን ያከብራል። ሰው ስራ ሲኖረው ሌላው አምጥቶ መርዝ ሲረጭበት አይቀበልም። ሰው ስራ ሲኖረው ጠግቦ ከኖረ ራሱን ነው ማስተዳደር የሚፈልገው እንጂ ሌሎች ነገሮች ውስጥ የኢኮኖሚ ኃይል መፈጠር እንዳለበት ሀገር ውስጥ ወጣቱ ላይ በትምህርት በካልቸራል ኤክስቼንጅ በትምህርትና በባህል ልውውጥ እንዲኖር ማድረግ አለብን። የዋሽንግተን ዲሲ ከንቲባ ሙሪል ባውዘር በኢትዮጵያ ቆይታቸው ታሪካዊ ቦታዎችን ጎብኝተዋል። ለክብራቸውም መንገድ በስማቸው ተሰይሟል። አዲስ አበባ ጋዜቦ ተብሎ ከሚጠራው አደባባይ ወደ አፍሪካ ሕብረት ጽሕፈት ቤት የሚወስደው መንገድ ነው በስማቸው የተሰየመው። ከከንቲባዋና ከልዑካን ቡድናቸው ጋር ወደ አዲስ አበባ ከመጡት መካከል በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ ይገኙበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ